አዎ፣ ባለፈው መጋቢት ወር አጋማሽ ላይ የግብፅ መንግስት ለሳውዲ አረቢያ መንግስት ሰዋል በሚል ሰላማዊ ሰልፍ የወጡ ግብጻውያን ነበሩ እና ወደ አንድ ሺ ሁለት መቶ የሚደርሱ ግብጻውያን ታስረው ነበረ። አብዛኛዎቹ ተፈተው የተወሰኑት በእስር ላይ ቆይተው ነበረ። እና የግብፅ መንግስት ባለፈው ቅዳሜ በሁለት የተለያዩ ፍርድ ቤቶች በዋለው ችሎት የተወሰነው ፍርድ መሰረት ወደ መቶ የሚሆኑት ከሁለት እስከ አምስት ዓመት የሚደርስ ጽኑ እስራት ተፈርዶባቸዋል። ከዛ ሌላ ደግሞ ወደ ሰባ ዘጠኝ የሚሆኑት መቶ ሺህ የግብፅ ፓውንድ ወይንም ደግሞ አስር ሺህ የአሜሪካን ዶላር ቅጣት ጥሎባቸዋል። ሰልፈኞቹ ተቃውሞ ወጥተ የነበረው የግብጽ መንግስት ሁለት ቲራን እና ሳናፊር የሚባሉ ደሴቶችን በሳናይ ፔንሱ ላይ ይገኘ የነበሩ የግብጽን ደሴቶች ለሳውዲ አረቢያ አሳልፈው ሰጥተዋል የሚል ነው። በእርግጥ የግብጽ መንግስት ቀድሞም ቢሆን የሳውዲ አረቢያ ግዛት የነበሩ ደሴቶች ናቸው፣ በአደራ መልስ እንድናስተዳድራቸው የሳውዲ አረቢያ መንግስት በአሳዘኛ አምሳዎች አካባቢ ሰጥቶ ስለነበረ ነው መልሰን የሰጥናቸው የሚል ነው ምላሹ። እነዚህ ሁለቱ ደሴቶች ወይም ደግሞ እነዚህ ውጥረት የተቀሰቀሱት ሁለቱ ደሴቶች የግብፅ አይደሉም እንዴ? የግብፅ መንግስት እያለ ያለው እነዚህ ሁለት ደሴቶች በአስራ ዘጠኝ ሀምሳ የሳውዲ አረቢያ መንግስት ከእስራኤል ጥቃት የሚከላከልላቸው የግብፅ መንግስት በአደራ መልክ የሰጣቸው መሆኑን ነው እየገለጹ ያሉት። የሳውዲ አረቢያ መንግስት በተመሳሳይ መልኩ በአደራ መልክ ለግብፅ በአስራ ዘጠኝ ሀምሳ የሰጠዋቸው ነው ነው የሚለው። ከአስራ ዘጠኝ ሀምሳ ጀምሮ ላለፉት ስልሳ ዓመታት ግብፅ ታስተዳድራቸው የነበረች ነት ለተማሪዎችን ሲማሩ የነበረው እነዚህ ሁለቱ ደሴቶች የግብፅ ደሴቶች እንደነበረ ነው በግብፃውያን ዘንድ አስራ ዘጠኝ ሀምሳ እስከ አስራ ዘጠኝ ስልሳ ሰባት ድረስ ስታስተዳድራቸው ቆይታ፣ በአረብ እስራኤል የስድስት ቀን ጦርነት በሚባለው ከአስራ ዘጠኝ ስልሳ ሰባት እስከ አስራ ዘጠኝ ሰማንያ ሁለት ድረስ በእስራኤል ቁጥጥር ስር ውለው ነበረ። ሁለቱ ደሴቶች በአስራ ዘጠኝ ሰማንያ ሁለት በግብጽ ጋር በተደረገ ስምምነት እስራኤል የሳናይ ፔኒንሱላን ለቃ ስትወጣ መልሳ ለግብጽ አስረክባቸው እስካሁን ድረስ ቆይተዋል። አሁን ግን የግብጽ መንግስት መልሶ አሳልፎ ለሳውዲ አረቢያ ሰጥቷቸዋል። ፋሲል፣ እንግዲህ እነዚህ ሁለት የግብጽ ደሴቶች ለሳውዲ አረቢያ ተሰጥተዋል ወይም ጣሉ የሚለውን መረጃ ተከትሎ በግብፅ ዳግም ከፍተኛ ቀውስ እንዳይቀሰቀስ ስጋት ጥሏል። መንግስትም በርካቶችን እየያዘ እያሰረ መሆኑ እየተተቸ ነው። አው፣ ሁለቱ ደሴቶች ለሳውዲ አረቢያ መንግስት መሰጣታቸውን ተከትሎ ከፍተኛ ትችቶች ናቸው ከተነሱ ያሉት። በግብጽ የማህበራዊ ድረገጾችም ሆነ በግብፃውያን ዘንድ እንዲሁም አገር ውስጥም ካሉ ግብፃውያን መካከል ከፍተኛ ትችት አለ። በዚህ ላይ የሳውዲ አረቢያ ጋር በመልካም ግንኙነት ላይ የሌለችው የኢራን መንግስት ከፍተኛ የሆነ ትችት እየሰነዘረ ይገኛል። ሙስሊም ብራዘርሁድ ፓርቲም ትልቅ ትችት ነው የሚሰነዝረው የአብዱልፋታህ አልሲሲ መንግስት ሁለቱን ደሴቶች ለሳውዲ አረቢያ በቢሊዮን ዶላር አሳልፎ ሸጠዋል ነው እያለ ያለው። በእርግጥ የሳውዲ አረቢያም የግብፅን መንግስታት እያሉ ያሉት እንድናስተዳድር የተሰጠን መሬት የመለስ ነው ነው የሚሉት የግብፅ መንግስታት። የሳውዲ አረቢያ መንግስት የሚለው ለጊዜው እንዲያስተዳድሩ እና ከእስራኤል ጥቃት እንዲከላከሉ በአደራ በልት የተሰጠ የነበሩትን ነው ሁለት ደሴቶች የመለሱት እንጂ የግብፅ ግዛቶች አይደሉም የሚል ነው። በዚህ ላይ ባለፈው መጋቢት አጋማሽ ለአምስት ቀናት ያህል የሳውዲ አረቢያው ንጉስ ሳልማን ግብፅን ጎብኝተው ነበረ እና በበርካ በርካታ ቢሊዮን የሚቆጠር ስምምነት ነው ከግብፅ መንግስት ጋር አድርገው የነበረው እና ይህ ስምምነት የሁለቱን ደሴቶች አሳልፎ ለመሸጥ የተደረገ ስምምነት ነው እንጂ እንደ ማንኛውም የሁለት ሀገራት ስምምነት አይደለም የሚል ከፍተኛ ትችት አለ። ምናልባት ወደፊት ተቃውሞ ሊያስነሳ ይችላል። እስካሁን ባለው መረጃ ግን የግብፅ መንግስት ተቃውሞ እንዳይነሳ ከሆነ ጥንቃቄ እያደረገ ነው ያለው። ፋሲል ግርማ፣ ከኬንያ ናይሮቢ፣ ለሰጠህን ማብራሪያ አመሰግናለሁ። እኔም በጣም አመሰግናለሁ።